በአዲስ አበባ ከተማ ዛሬ ከዛሬ ጀምሮ ተግባራዊ የተደረገው አዲሱ የትራንስፖርት ክፍያ ጭማሪ ኑሯችንን ያከብደዋል ሲሉ ለአሜሪካ ድምፅ አስተያየት የሰጡ አንዳንድ የከተማዋ ነዋሪዎች ገለጹ። ስለ ጉዳዩ ለአሜሪካ ድምፅ ማብራሪያ የሰጡ አንድ የኢኮኖሚክ ባለሙያ የትራንስፖርት ክፍያን ጨምሮ ከቅርብ ጊዜያት ወዲህ እየጨመሩ ያሉት የአገልግሎት ክፍያዎች በተለይም የታችኛውን ሕብረተሰብ ክፍል ኑሮ እንደሚጎዱ ገልጸዋል። መንግስት የኑሮን የሚያረጋጉና ጫናውን ለመቋቋም የሚያስችሉ እርምጃዎችን እንዲወስድም ባለሙያዎቹ ጠይቀዋል። ከአዲስ አበባ ትራንስፖርት ቢሮ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬው አልተሳካም። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ትላንት ጥቅምት አምስት ቀን 2017 ዓ ም ባወጣው መግለጫ ከዛሬ ረቡዕ ጀምሮ በህዝብ ትራንስፖርት አገልግሎት ላይ የክፍያ ጭማሪ መደረጉን አብራርተዋል። የክፍያ ጭማሪ የተደረገው ሚኒባሶች፣ ሚድባስ ታክሲዎችና የከተማ አውቶቡሶች በሚሰጡት አገልግሎት ላይ መሆኑንም አመልክቷል። አዲሱ የክፍያ ጭማሪ እንደየርቀቱ ከአምስት ብር እስከ 14 ብር እንደሚደርስም በመግለጫው ላይ ተጠቅሷል። ስለ ክፍያ ጭማሪው ለአሜሪካ ድምፅ አስተያየት የሰጡ አንዳንድ የአዲስ አበባ ተገልጋዮች በበኩላቸው እርምጃው ኑሯችንን ያከብደዋል ይላሉ። ለደህንነቷ በመስጋት ስሟን እንዳንጠቅስ የጠየቀችን አንዲት አስተያየት ሰጪ በአዲሱ የክፍያ ተመን ከመኖሪያዋ ወደ ሥራ ቦታ ለመሄድ ደርሶ መልስ በቀን ሰባ ብር እንደምታወጣ ገልጻ ይህ ደግሞ በኑሯችን ላይ ጫና ያመጣል ብላለች ገቢያችን ትንሽ ነው ወጫችን ግን በዝቷል ና የጨመረብን ደግሞ በሳንቲም ታክል አይደለም እንደ በፊቱ የአምስት ብር መንገድ አስር ብር ነው የአስር ብር አስራ አምስት ብር እንደዚህ እያለ የአምስት ብር ለውጥና የአስር ብር ለውጥ ነው ያለው ያ ደግሞ እንደየሰራተኛችን እንደ ስራ ድርሻችን አንድ አይደለም ወጫችን የምናገኘው ቦሬ ሶስት ሊሆን ይችላል ግን ትራንስፖርት በቀን ውስጥ ከመቶ ብር በላይ የምናጠፋ ከሆነ እንደምንኖርበት አካባቢ ሲደመር ሰርተን ለትራንስፖርት እንዲሁም ደግሞ ኑሮም ላይ የዘይትም የቤት አስቤዛም ሆነ ኒቲንግ ሁሉም ነገር ቤት ኪራይም ጭምር ላይ ደርሷልና በጣም ችግር ነው። አሁን በተመሳሳይ ምክንያት ማንነቷ እንዳይገለጽ የጠየቀችን ሁለተኛ አስተያየት ሰጪ ከቤት ወደ ስራ ቦታ ለመመላለስ አሁን ባለው ጭማሪ በቀን በደርሶ መልስ ሀምሳ ብር አወጣለሁ ይህ ደግሞ ከባድ ነው ትላለች። እኛ ሰራተኞች ነን እና በጣም ይከብዳል። በጣም ካቅም በላይ ነው። ተማሪም ነን ይከብዳል። ቀን በቀን ለሚጠቀም ሰው በጣም ከባድ ነው። ለወጣቱ በጣም ከባድ ነው። ስለዚህ ጉዳይ ማብራሪያ እንዲሰጡን በአሜሪካ ድምፅ የተጠየቁት ከፍተኛ የኢኮኖሚ ተመራማሪው ዶክተር አቡሌ መሀሪ ከሁለት ወራት በፊት ከተደረገው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በትራንስፖርትና በሌሎችም ዘርፎች የአገልግሎት ክፍያ ጭማሪዎች እንደሚደረጉ ይጠበቅ ነበር ብለዋል። ማሻሻያውን ተከትሎም አትራፊ ናቸው በሚባሉ የመንግሥት ተቋማት ጭምር የክፍያ ጭማሪ መደረጉን የጠቀሱት ባለሙያው ሁኔታው በኅብረተሰቡ ኑሮ ላይ ጫና ይፈጥራል ይላሉ። ዞሮ ዞሮ ሁሉም ጭማሪዎች መጨረሻ የሚወድቁት ሰፊው ማህበረሰብ ላይ የሚወድቁ ነው የሚሆኑ የትኛውም ጭማሪ ለአምራችና ሰርቪስ ፕሮቫይደሮች ወይም ለአገልግሎት ሰጪዎች የእነሱ የምርት የማምረቻ ዋጋቸው ስለሚጨምር ያ የማምረጃ ዋጋ ጭማሪ አሁንም ትራንስፖርቱን ጨምሮ በቀጥታ ወደ ተጠቃሚ የሚዛወር ነው የሚሆነው። ስለዚህ ተዘዋዋሪ የሚከፍለው በዋናነት ተጠቃሚ ማህበረሰብ ነው። ይሄ ተጠቃሚ ማህበረሰብ ደግሞ አነስተኛ ገቢ ያለው ነው በአብዛኛው እና ከፍተኛ አሁንም ካለው የኑሮ ውድነት አንጻር ይሄ ሲጀመር ደግሞ እንግዲህ ማህበረሰቡን በዋናነት አነስተኛ ገቢ ያላቸውን የማህበረሰብ ክፍሎች በከፍተኛ ደረጃ ይጎዳል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በመግለጫው ከዚህ ቀደም ሲደረግ የነበረው የታሪፍ ተመን የነዳጅ ጭማሪ ዋጋን ብቻ ታሳቢ ያደርግ እንደነበር ጠቅሶ የአሁኑ ግን ወቅታዊ የነዳጅ የችርቻሮ ዋጋና ሌሎች አስተዳደራዊ ወጪዎችን ያማከለ እንደሆነ አስታውቀዋል። ተገልጋዮቹ ደግሞ ገቢያችንና ወጪያችን ሊመጣጠን ስላልቻለ መንግሥት የኑሮ ሁኔታውን ታሳቢ ያደረገ የማስተካከያ እርምጃ ሊወስድ ይገባል ይላሉ። የመጀመሪያዋ አስተያየት ሰጪ ይህን ሐሳብ አጋርታናለች። መንግሥት ያለውን ነገር አይቶ ነዳጅ ናፍጣም እየጨመረ ነው ያለው አሁን ዘጠና ቤትና ምናምን ያለው ትንሽ ቆቆየ ደግሞ መቶ ቤት የማይገባበት ነው። መቶ ቤት ከገባ ደግሞ እኛም ላይ አሁን ጭማሪ እንደተደረገብን ጨምረና እሱም ከታሳቢና ታስገብተው ተመላላሽ፣ በቀን ውስጥ ብዙ ሰው ስለሆነ እየተመላለስን ስለሆነ የራሱን ትራንስፖርት ፐብሊኮች እንዳሉ ሁሉ እነሱ ላይ ቅናሽ አድርጎ በየቦታ ቢሰማራለ ወይም ደግሞ ታክሶች ላይ አሁን የወጣውን ታሪፍ በትንሽም ቢሆን ቢቀንስልን፣ ሌሎችም እንዲሁም የቤት የመብራት የአስቤዛም ይሁን የቤት ክራይ ይሁን እንዳለ መንግሥት ጣልቃ ገብቶ መስተካከል የሚችል ቢሆን ደስ ይለናል። ዶክተር አቡሌ መሐሪ በበኩላቸው ሕብረተሰቡ ላለፉት ዓመታት ሲባባሱ መጥቷል ባሏቸው የዋጋ ግሽበት ተጽዕኖዎች ጉዳት ደርሶበታል ካሉ በኋላ የማክሮ ኢኮኖሚ ማሻሻያውን ተከትሎ በተለያዩ ዘርፎች እየመጣ ያለው የአገልግሎት ክፍያ ጭማሪ በአንዴ ከሚሆን ተጽዕኖው እየታየና እየተጠና ቀስ በቀስ ቢሆን የተሻለ ነበር ይላሉ። መንግስት የክፍያ ጭማሪዎቹን ተጽዕኖ ሊያረግቡ የሚችሉ እርምጃዎችን እንዲወስድም ጠይቀዋል። ከዚህ የልማት ዝርዝር ጉዳዮች አንዱ የማህበረሰቡን የድጎማ የማድረግ በዋና በዋና በምንላቸው የምግብ ቁሳቁሶች ላይ የሚደረግ ሰፖርት እንደሚኖር ይጠቁማልና፣ እንግዲህ በአሁኑ ሰዓት ይሄ ሁሉ የዋጋ ጭማሪ በቀጥታ እነዚህ ይህንንም ማህበረሰብ ክፍል ስለሚጎደው በአስፋጣኝ የትኛው ጋራ ምን አይነት ኢንተርቬንሽን ወይ ምን አይነት እርምጃ ብንወስድ የሚለው ዋና ዋና ጉዳዮች ታይተው ማህበረሰቡ አትሊስት የፍጆታ እቃዎችን በአቅራቢያው ሪዝነብል በሆነ ዋጋ የሚያገኝበት እድል ሊፈጠር ይገባል። ሌላው እንግዲህ በዋናነት እነዚህ ይህንን ለውጥ ወይም ሪፎርም በተጨባጭ መሬት ላይ ለውጥ እንዳመጣ ካስፈለገ ሀገራችን ላይ ምርትና ምርታማነት ማሳደግ ያንን ለማድረግ ደግሞ ሰላምና መረጋጋትን ማስፈን ግዴታ ስለሆነ እሱ ላይ ይህንን ለማስፈጸም የምንሮጠውን ያክል አበክረን እነዚህ ዋና ዋና ጉዳዮች ላይ መስራት ይኖርብናል ብዬ ጠቁማለሁ። በጉዳዩ ላይ ከአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ቃል አቀባይ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም መንግስት የማክሮ ኢኮኖሚ ማሻሻያውን ይፋ ባደረገበት ወቅት በሰጣቸው መግለጫዎች እርምጃውን ተከትሎ የሚመጡ የኑሮ ጫናዎችን ለመቀነስ በአገልግሎቶች ላይ ድጎማዎች እንደሚኖሩና ደሞዝም እንደሚጨምር አስታውቀዋል። መንግስት ለደሞዝ ማሻሻያ ከዘጠና ቢሊዮን ብር በላይ መመደቡንም ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ለሕዝብ ተወካዮች ምክር ቤት አባላት ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ